ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ ሀያ ሁለት በሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ፣ ሚያዝያ 28 2013 ዓ.ም ተመረጥ ዝግጅታችን ጀመረ። የኢትዮጵያ ፓርላማ ህዋትና ሸኔ ብሎ የጠራውን ቡድን በሽብርተኝነት እንዲፈረጁ የቀረበውን የውሳኔ ሐሳብ አጸደቀ። የዩናይትድ ስቴትስ ከኢራን ጋር ወደሚደረገው የኒኩሌር ስምምነት በመመለሷ ስምምነቱ ውጤታማና በተሟላ መንገድ ተግባራዊ የሚደረግበትን መንገድ የመሻቱ ድርድር حتى እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልን እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናበርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ፓርላማ ህወሀት እንዲሁም ሸኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኝነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሀሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኝነት ከተፈረጁት ድርጅቶች በኩል የተሰማ ምላሽ የለም። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የተባበሩት መንግስታት ድርጅት በኢትዮጵያ ለሰብዓዊ ረድኤት የሚውል 65 ሚሊዮን ዶላር መመደቡን አስታወቀ። ከዚህ ውስጥ አርባ ሚሊዮን ዶላሩ በትግራይ ክልል ለሚካሄደው የረድኤት እንቅስቃሴ የሚውል መሆኑን አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ ባወጡት መግለጫ ኢትዮጵያ ውስጥ በድርቅ ምክንያት የዜጎች ሕይወትና የኑሮ ገቢ ምንጭ እየወደመ ነው ብለዋል። ሕጻናት በተመጣጠነ ምግብ እጦት እየተሰቃዩ ናቸው ሲሉም አክለዋል። ግጭቱ ከተጀመረ ስድስት ወራት ያስቆጠረው የሀገሪቱ የትግራይ ክልል ሲቪሎች የዚህ ችግር ዋነኛ ተጎጂዎች መሆናቸው እንደቀጠለ ነው ያሉት ማርክ ሎኮክ፣ ሴቶችና ልጃገረዶች ለሚሰቀጥጥ ወሲባዊ ጥቃት ተጋልጠዋል፣ በሚሊዮኖች የተቆጠሩ ነዋሪዎች መሰረታዊ አገልግሎቶችና ምግብ ችግር ላይ ናቸው ብለዋል። ይህ ሁኔታ ደግሞ በገጠሩ አካባቢ የባሰ ነው ሲሉም አክለዋል። በትግራይ አራት ነጥብ አምስት ሚሊዮን ሰዎችን ጨምሮ በኢትዮጵያ በጠቅላላ ከአስራ ስድስት ሚሊዮን በላይ ሰዎች እርዳታ የሚያስፈልጋቸው በመሆኑ የሚሰጠውን ምላሽ መጠናከር ይኖርበታል ብለዋል የተባበሩት መንግስታት ድርጅቱ ባለስልጣን። በሌላ ዜና የኢትዮጵያ ትግራይ ክልል የጸጥታ ሁኔታ አሁንም አስተማማኝ አለመሆኑንና ግጭቶች እየተካሄዱ በመሆኑ በክልሉ ገጠራማ አካባቢዎች የእርዳታ እንቅስቃሴዎችን ለማስፋፋት እንዳልተቻለ የሰብአዊ ረድኤት አጋሮቻችን ገልጸውልናል ሲል የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በትናንቱ ዕለታዊ ገለጻቸው መቀሌ ከተማ ውስጥ በተፋፈገ ሁኔታ ከተጠለሉ ተፈናቃዮች መካከል በኮሮና ቫይረስ የተያዙ አንዳንዶች መገኘታቸው ሪፖርት ደርሶናል ብለዋል። ወረርሽኙ በስፋት እንዳይዛመት ለመከላከል ተጋላጮችን ለይቶ ለማቆየት የሚውሉ በቂ ማቆያ ማዕከሎች አለመኖራቸው አሳሳቢ ነው ሲሉም አክለዋል። ካለው የጤና ተግዳሮት መካከል አስፈላጊ የሆኑ መድኃኒቶችና የሕክምና መሳሪያዎች እንዲሁም የኦክስጅን ሲሊንደሮች ደግሞም ለአምቡላንሶች የሚሆን የነዳጅ አቅርቦት እጥረቶች ተጠቃሽ እንደሆኑ የመንግስታቱ ድርጅት ቃል አቀባይ ዘርዝረዋል። አዳጋች ሁኔታዎች ቢኖሩም የሰብአዊ ረድኤት አጋሮቻችን እርዳታ የሚያስፈልጋቸውን ሁሉ ለመድረስ የተቻላቸውን እያደረጉ ናቸው ያሉት ቃል አቀባዩ እየተከናወነ ያለውን የእርዳታ እንቅስቃሴ በዝርዝር አመልክተዋል። ካለው ችግር አኳያ የሚሰጠውን እርዳታ ከፍ ለማድረግ ተጨማሪ የሰው ኃይልና ገንዘብ እንዲሁም ለረድኤት ሰራተኞች ያልተገደበና ደህንነታቸውን የሚያስጠብቅ ተደራሽነት አስፈላጊ መሆኑን አመልክተዋል። ዶክተር አብርሃም በላይ የትግራይ ክልል ዋና ስራ አስፈጻሚ ሆነው ተሹመዋል። ከመቀሌ ሙሉጌታ አጽበሃ ዝርዝሩን ይዟል። በጠቅላይ ሚኒስትር ጽህፈት ቤት የወጣ መረጃ እንደሚያሳየው ከሚያዝያ 28 2013 ዓ ም ጀምሮ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዶክተር አብርሃም በላይ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ተሹመዋል። የአስተዳደሩ ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተሹመው ሲሰሩ ቆይተው ነበር። እሳቸው በመተካት ነው አሁን ዶክተር አብርሃም የተሾሙት። ዶክተር ሙሉ ነጋ ደግሞ የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስትር ዴታ በመሆን በጠቅላይ ሚኒስትሩ ተሹመዋል። ዶክተር አብርሃም የሳይንስና ኢኖቬሽን ሚኒስትር በመሆን ሲሰሩ ቆይተው ነበር። የዶክተር ሙልነጋ መነሳት ምክንያትና የአዲሱ አመራር ቀጣይ ቅድ ለማወቅ ከክልሉ ጊዜው አስተዳደር የተለያዩ አመራሮች መረጃ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። ሙልጌታ ጽበሃን ለዘገባው አመሰግናለሁ። ሰሞኑን በድንገት ማረፋቸው የተነገረው የአማራ ክልል የቀድሞ የፖሊስ ኮሚሽነር አበር አዳሙ የቀብር ስነስርዓት በዛሬ ለት በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መካነ መቃብር ተፈጽሟል። አስቴር ምስጋናው በሥነ ሥርዓቱ ላይ ተገኝታ ተከታዩን አጭር ዘገባ አጠናቅራለች። የኮሚሽነር አበራ ዳሙ አስከሬን ያረፈው የፌዴራልና የክልል ከፍተኛ አመራር አባላት የሀገር መከላከያ ሰራዊት፣ የክልሉ ከፍተኛ የፖሊስ መኮንኖችና አባላት፣ ወዳጅ ዘመዶቻቸው እንዲሁም ቤተሰቦቻቸው በተገኙበት ስነ ስርዓት ነው። ኮሚሽነር አበራ ዳሙ በአጋጠማቸው ድንገተኛ ሕመም ሚያዝያ 26 2013 ዓ ም ማረፋቸው ተዘግቧል። ኮሚሽነር አበራ በኢትዮጵያ ፖሊስ ዩኒቨርሲቲ በውጭም በአሜሪካና በስዊድን ከፍተኛ ትምህርታቸውን መከታተላቸውንና ከስዊድኑ ሉንዶስ ዩኒቨርሲቲ በህግና በማህበረሰብ ሳይንስ ጥናት ሁለተኛ ዲግሪያቸውን በከፍተኛ ውጤት ማግኘታቸውንና የመመረቂያ የምርምር ጽሑፋቸው በዩኒቨርሲቲው ተመርጦና ታትሞ መውጣቱ ተገልጿል። እዚያው ስዊድን ውስጥ ከሚገኘው ማልሞ ዩኒቨርሲቲ በዓለም አቀፍ ስደተኞችና በማህበረሰብ ግንኙነት ሁለት የማስተርስ ዲግሪያቸውን በከፍተኛ ማዕረግ ማግኘታቸው ተወስቷል። የኢትዮጵያ ህዝብ አርበኞች ግንባር መስራችና የወታደራዊ ክንፍ አዛዥ እንደነበሩና በግንቦት ሰባት የነፃነትና የእኩልነት ንቅናቄም ከመስራች አባልነት አንስቶ እስከ ከፍተኛ የአመራር አባልነት ማገልገላቸው ተነግሯል። ለውጡን ተቀላቅለው በአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ታሪክ የመጀመሪያው በፖሊስ ሳይንስ የተመረቀ ፖሊስ ኮሚሽነር በመሆን ከየካቲት 2011 ዓ ም እስከ ሚያዝያ 2013 ዓ ም ድረስ ማገልገላቸውም ተጠቅሷል። ኮሚሽነር አበረ በአማራ ክልል ፖሊስ ኮሚሽን ለተደረገው የማሻሻያ ለውጥ ከፍተኛ አስተዋጽኦ ማበረከታቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ግዛቸው ሙሉነ ተናግረዋል።ኮሚሽነር ኮሚሽነር አበራዳሙ አስቸጋሪውንና ውስብስቡን የትግል መድረክ በጽናት ያለፉ ነበሩ። ለሚወዱት ህዝባቸውና ክልላቸው የሚጠበቅባቸውን ሀገራዊ ህዝባዊ ኃላፊነት በፍጹም ታማኝነትና ታታሪነት የተወጡ የቁርጥ ቀን ሰው ነበሩ። ኮሚሽነር አበረ የህግ የበላይነት ለሀገራዊ ልማት በሚል ርዕስ መጽሐፍ ጽፈዋል። ባለትዳርና የሁለት ወንድ ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ሱዳን የሲቪል ማህበረሰብ ጉዳዮች ተሟጋቾችና የጆንጌሌ ክፍለ ግዛት ነዋሪዎች የክፍለ ግዛቲቱን ባለስልጣናት ፕሬዚደንቱ ለጎርፍ ሰለባዎች እንዲውል የላኩትን የምግብ እርዳታ ሰርቀዋል ሲሉ ከሰሱ። ፕሬዚደንት ሳልቫኪር ከጥቂት ቀናት በፊት ቦር ከተማን በጎበኙበት ወቅት በአምናው ከባድ ጎርፍ ለተጎዱ ነዋሪዎች የሚውል በ12 የጭነት መኪናዎች የተጫነ የምግብ እርዳታ ወስደው እንደነበረ ተገልጿል። የጆንግሌ ክፍለ ሀገር የሲቪል ማህበረሰቦች ስብስብ ሊቀመንበር ዴቪድ ጋራንግ የተጫነው ምግብ በወር ገበያ ላይ ወደሚገኙ መደብሮች ሲራገፍ አይቻለሁ ብለዋል። የከተማዋ ምክትል ከንቲባ የምግብ እርዳታው ለባለመደብሮች ተሸጧል የሚለውን ክስ አስተባብለዋል። ከቻይና በኩል እየተባባሰ የመጣው ወታደራዊ ስጋት ከፓሲፊክ ውቅያኖስ አቅጣጫ ብቻ ሳይሆን በአትላንቲክ ውቅያኖስም በኩል ሊከሰት ይችላል ሲሉ የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ዋና አዛዥ አስገነዘቡ። የአፍሪኮም አዛዡ ጄኔራል ስቴፈን ታውንሰንድ ለአሶሲየትድ ፕሬስ በሰጡት ቃለ መጠይቅ ቤይጂንግ በአፍሪካ ምዕራባዊ ጠረፍ ላይ ባህር ሰርጓጅ መርከቦችን ወይም አውሮፕላን ተሸካሚዎችን ሊያስተናግድ የሚችል ግዙፍ የባህር ኃይል ወደብ ልታቋቁም አስባለች ብለዋል። በመጨረሻም ዜና ኮቪድ-19፣ ህንድ ዛሬም ከምንጊዜውም ከፍ ያለ የኮሮና ቫይረስ ተጋላጮች ቁጥር መዝግባለች። በህንዱ የወረሽኙ ይዞታ ዙሪያ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ አካተናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየ፣ ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ12040 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 28 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ ፓርላማ ህወሓትና ሸኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኛነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሀሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኛነት ከተፈረጁት ድርጅቶች የተሰማ ምላሽ የለም። ዮናታን ዘብዴዎስ ዝርዝሩን ይዟል። በሚኒስትሮች ምክር ቤት በሽብርተኝነት እንዲፈረጁ የውሳኔ ሀሳብ የቀረበባቸው ህወሀትና ፓርላማው በመግለጫው ሸነ ብሎ የጠራው ቡድን ፈጽመዋቸዋል የተባሉት ድርጊቶች የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176/2012 አንቀጽ 3 የተሰጠውን ትርጓሜ ሙሉ በሙሉ ያሟላል ሲሉ የመንግስት ረዳት ተጠሪ ሚኒስትር ደኤታ አምባሳደር መስፍን ቸርነት ማስረዳታቸውን የፓርላማ መግለጫ አመላክቷል። የውሳኔ ሀሳቡ ዓላማ የሽብርተኛ ቡድንን የፋይናንስ አቋም ማዳከም፣ ሰላማዊ ዜጎች ከድርጅቶቹ ጋር እንዳይተባበሩና ና ለህግ አስከባሪ አካላት ወንጀሉን ለመከላከልና ለመቆጣጠር ተጨማሪ አቅም መፍጠር ነው ብሏል። ሚኒስትር ደኤታው በተጨማሪም ህወሀት በ2011 ዓ ም የትግራይ ማዕከላዊ ወታደራዊ ኮማንዶ በማለት በህገ ወጥ የታጠቀ ኃይል እንዲደራጅ በስራ አስፈጻሚ ኮሚቴው መወሰኑንም ሚኒስትር ደኤታው መጥቀሳቸው ተገልጧል። ወታደራዊ ኮማንዶውን ለማደራጀት እንዲመች በክልሉ የጸጥታ ቢሮ ስር የኃይል ስምርት ዘርፍ የሚባል አዲስ የስራ ክፍል እንደተዋቀረም በውሳኔ ሀሳቡ ተጠቅሷል። የተደራጀ ወታደራዊ ኃይል የክልል መንግስታት ሊታጠቁት የማይገባውን መካናይዝድና የቡድን መሳሪያ ስልጠና በመስጠት ለጦርነት ዝግጁ አድርገዋል ስሉ አመላክቷል። ወታደራዊ ቡድኑ ታንክ መድፍ አየር መቃወሚያና ሮኬት ሳይታጠቅ እነኚህን መሳሪያዎች የሚያንቀሳቅስና መተኮስ የሚችል የሰው ኃይል ያሰለጥ እንደነበረ በውሳኔ ሀሳቡ ተብራርቷል። በቀረበው የውሳኔ ሀሳብ ላይ የመከረው ፓርላማ ተወያይቶ ውሳኔ ማሳለፉን የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉ አረጋግጠዋል። ወያኔ ሀርነት ትግራይ ህወሓትና ሸኔ በሽብርተኝነት እንደተሰየሙ የቀረበው የውሳኔ ሀሳብ በአንድ ታቅቦ በተቀረው የምክር ቤት አባላት በሙሉ ድምጽ ጸድቋል። ሁለቱ ድርጅቶች በአገርና በህዝብ ላይ የሽብር ተግባራትን በመፈጸም ላይ በመሆናቸው በሽብርተኝነት መፈረጃቸው አግባብ ነው ሲሉ የምክር ቤቱ አባላት ተናግረዋል። መንግስት በትክክል አይቶ ማስተካከያ ሊሰጥ የሚችልበትን አቋም መውሰዱ ተገቢ ነው የሚል እምነት አለ። ኢትዮጵያን በበርካታ መንገድ መቀመቅ የከተታት የትነግ ኃይል በህዝቦች በማንነታቸው ምክንያት እንዲፈናቀሉና በማንነታቸው ምክንያት እንዲገደሉ እየወሰነ የሄደው በተለይም ደግሞ ታይቶም ተሰምቶም በማይታወቀው በሀገራችን የዩኒቨርሲቲ ተማሪዎች እንዲታገቱና ዳብዛቸው ጠፍቶ እንዲቀር ያደረገው ኃይል በመከላከያ ክህደት የፈጸመውና በህይወት እያለ መኪና የነዳው ኃይል በአሸባሪነት ከመፈረጅም በላይ ሌላ እንዲገባ ተገቢነት ይኖረዋል። የምክር ቤቱ አባላት የሰጡት አስተያየት የተላለፈው ውሳኔ በሌሎች ንጹሐን ዜጎች ላይ ተጽዕኖ እንዳይኖረውና የማስፈራ መራሪያ መሳሪያ እንዳይሆን ጥንቃቄ መደረግ እንዳለበት አሳስቧል። በረቂቅ ውሳኔ ሀሳብ ውስጥ መካተት ሲኖርባቸው ያልተካተቱ ያሏቸው በወንጀልነት የሚፈረጁ አድራጎቶች አለመካተታቸውን አንስተዋል። በኦሮሚያ ክልል በምዕራብ ጉጂ ዞን እና በደቡብ ክልል በአማሩ ልዩ ወረዳ አዋሴን ቀበሌያት አካባቢ ላለፉት ሶስት አመታት ባሊሳሳት፣ ዛሬም የቆመ አይመስለኝም። ንጹሐን ዜጎች እየሞቱ ናቸው ያሉት አርሶ አደሮች እየሞቱ ናቸው አባገዳዎች እየሞቱ ናቸው ያሉት፣ እናቶች፣ ህጻናት እየሞቱ ናቸው ያሉት ለማስታረቅ በሁለቱ ወገድ ያለው ክፍተት ካለ በህዝብ መካከል ብለው ተሰባስቦ አደባባይ ላይ የተቀመጡ ሽማግሌዎች በጭፍጨፋ የተገደሉበት ሁኔታ ጭምር ነው የተፈጸመው። ስለሆነም ይሄ ጉዳይ በጠቅላይ አቃቤ ሕግ በኩል እየተጣራ ያለ ይመስለኛል እና ሰነዱ ሙሉ ለማድረግ እንደዚህ አይነት ጎላ ያሉ ነገሮች ቢካተቱ ከዚህ በተጨማሪም በአሸባሪነት የተፈረጁ ድርጅቶች ፈጽሟቸዋል የሚሏቸውን ጥፋቶች ለዓለም አቀፍ ማህበረሰብ ማስገንዘብ ይገባል ስሉ አሳስቧል። በእነዚህ ጉዳዮች ላይ ጠቅላይ አቃቤ ሕግ ጌዶን ጢሞቶስ ማብራሪያ ሰጠዋል። ከዓለም አቀፍ የህግ ትብብር ስምምነቶች አልፎ ይሄ ጉዳይ ሰፊ የሆነ የዲፕሎማሲ ስራና ጥረት የሚጠ ይቅ ነው። እሱንም የሚመለከታቸው የመንግስት አካላት ጋር በመተባበር ለመስራት ጥረት እናደርጋለን። በረቂቅ ውሳኔ ሀሳቡ ላይ ያካተትናቸው እንደ አብነት ለማሳያ የሚሆኑ እነዚህ ድርጅቶች በአዋጅ 1176/2012 ላይ በተቀመጠው መስፈርት መሰረት በአንቀጽ 19 ላይ በተቀመጠው መስፈርት መሰረት ሽብርተኛ ድርጅት ተብሎ የሚያሰይም ተግባር እንደፈጸሙ ለማሳያ የሚሆን እንደ አብነት እንደ ምሳሌ የሚሆን አድርገን ነው ያስቀመጥ ነው። ያደረሱት ጉዳት፣ የፈጸሙት ጥፋት በጣም ከዚህም የባሰ ነው። ፓርላማው በውሳኔ ሸኔ ብሎ የጠራው ቡድን ማንነቱና አድራሻው በዝርዝር ስላልተገለጠ አስተያየታቸውን ለመጠየቅና ለማካተት አልቻልንም። በህወሓት በኩልም በአገሪቱ ህግ አውጪዎች በአሸባሪነት መፈረጁን ተከትሎ ይህ ዘገባ እስከተጠናቀረ ድረስ የተሰማ ምላሽ የለም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል። በድሬዳዋ ለጋሃሬ የተባለ ሰፈር ዛሬ ንጋት አስር ሰዓት ላይ የጣለው ዝናብ ባስከተለው ጎርፍ ቤቶች ፈርሰው የሶስት ሰዎች ህይወት ማለፉን አስተዳደሩ አስታወቀ። ለጎርፍ ተጋላጭ የሆኑ ሌሎች የአካባቢው ነዋሪዎች ከቦታቸው ተነስተው ወደ ጊዜያዊ ማቆያ ይዛወራሉ ተብሏል። በጎርፍ አደጋ የሰው ህይወት ሲያልፍ በአራት ቀን ውስጥ ለሁለተኛ ጊዜ ነው። አዲስ ቸኮል ተጨማሪ አለው። በድሬዳዋ አስተዳደር ከሌሊቱ ዘጠኝ ሰዓት ጀምሮ የዘነበ ከባድ ዝናብ አስር ሰዓት ገደማ የመኖሪያ ቤቶችን አፍርሶ በሰው ሕይወት ላይ ጉዳት ማድረሱን የዜሮ ስምንት ቀበሌ ሊቀመንበር አቶ አዩብ አብዴ አስታውቀዋል። ሚያዝያ 27 28 አጥቢያ ከንጋቱ አስር ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት በለጋሀሬ ቀበሌ ዜሮ ስምንት ቀጠና አንድ መንደር ስድስት በሚባል አንድ ቤት በመፍረሱ እዛ ውስጥ ያሉ ቤተሰቦች ሶስት ሕፃናት እድሜያቸው ከ15 ዓመት በታች የሆኑ የአንድ ቤተሰብ ልጆች እንደሞቱ አይተናል። እኛም በሰዓቱ እዛ በመድረስ እየጣለ ካለው ከባድ ዝናብ አንጻር ልጆቹን እንዲተርፉ ተረባርበን ነበር። ነገር ግን ያው የፈጣሪ ስራ ሆኖ ሶስቱ አልፏል። ከደረሰው ሞት ባሻገር ሁለት ሰዎች ላይ ከባድ የአካል ጉዳትና በአንድ ሰው ላይ ቀላል የአካል ጉዳት መድረሱን ነው ያገኘነው መረጃ የሚያመለክተው። በሟቾቹ ቀብር ላይ የተገኙት ምክትል ከንቲባ ከድር ጀኋር አደጋው የደረሰው የጎርፍ መፋሰሻ ላይ በመሆኑና ና ዝናቡም እስከ ግንቦት መጨረሻ ቀጣይነት ሊኖረው ስለሚችል ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ መክረዋል። አንደኛ ጫፍ ላይ ያሉት የጎርፍ አካባቢ ላይ ያሉ ቦታዎች ላይ ሁሉንም ስንጎበኝ ነበርና ግንግድ መጥንቃቄ ማድረግ አለባቸው። እስከ ግንቦት ሰላሳ ይሄዳል በሜትሮሎ ቴክኖሎጂ መሰረት ማህበረሰቡ ደግሞ ጥንቃቄ ማድረግ አለበት። በተለይ ዝናቦቹ የሚጥላቸው ጎርፎች ሀይለኛም ስለሆኑ ማህበረሰቡም ተረባርቦ መነጋገር መቻል አለባቸው። ዛሬ ንጋት ላይ ከደረሰው አደጋ የተረፉት የአካባቢው ነዋሪ ወይዘሮ ዛሃራ አደም የሚኖሩበት አካባቢ ለአደጋ ተጋላጭ እንደሆነ ቢያውቅም አማራጭ ስለሌላቸው ብቻ እዛ ቦታ እየኖሩ መሆኑ ተናግረዋል። በአካባቢው ነዋሪነታችን መንግስትን የምንጠይቀው በተጨናነቀና ለኑሮ አስቸጋሪ በሆነ ቦታ ስለምንኖር መንግ መንግስት አፋጣኝ መፍትሄ እንዲፈልግልን ነው። እዚህ አንዱ ባንዱ ላይ እርስ በርስ ተፋፍገን የምንኖረው አማራጭ ስላጣን ነው። ለችግር ሊያጋለጠ እንደሚችል እናውቃለን ብለዋል። የአስተዳደሩ የአደጋ ስጋት ስራ አመራር ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ አርቢቡ በበኩላቸው ጎርፉ ቀጣይነት ስለሚኖረው ከቀበሌ አስተዳደሩ ጋር በመመካከር ሌሎች የጎርፍ ተጋላጮች በዜሮ ስምንት ቀበሌ ወጣት ማዕከል በጊዜያዊነት እንዲጠለሉ እንደሚደረግ ነው ያስታወቁት። አሁን አንድ ቲም አዋቅረናል። ከቀበሌ ዜሮ ስምንት የተወጣጠ አንድ አመራርና የአደጋ ስጋት ስራ አመራር አንድ ቲም አለ። ሁለቱን በማቀናጀት እዚህ ተጋላጭ የሆኑ አካባቢዎችን ሁሉ ማለት ለአደጋው ተጋላጭ የሆኑት ሁሉ ዝርዝር ይወሰዳል። እነዚህ ሰዎች የቀበሌ ዜሮ ስምንት ወጣት ማዕከል ላይ ለማሳረፍ እንፈልጋለን ነው ነው ለእነዚህም ደግሞ አሁን ዝናቡ ይቀጥላል ተብሎ የሚታሰበው ከሚያዝያ አጋማሽ እስከ ግንቦት 30 ድረስ ነው ስለዚህ አሁን ይሄ የዝናቡ ሁኔታ ሲቀንስ ድረስ ሙሉ ለሙሉ ቀበሌ 08 ወጣት ማዕከል ላይ የሚሆንበት ሁኔታ ነው የሚኖረው ዘንድሮ ከመጠን ያለፈ ዝናብ እንደሚኖር ታውቆ የቅድመ ዝግጅት ስራ ሲሰራ እንደነበር ያስታውሱት አቶ አርቢ በዚህም የተደፈኑ ቱቦዎችን የመክፈት የውሃ መፋሳሻዎችን የማስከፈት ስራና ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርጉ ቅስቀሳ ሲደረግ እንደነበር አስታውሰዋል ሆኖም ህገወጥ ግንባታዎች በተለይም በውሃ መፋሳሻ መስመሮች ላይ የተገነቡ ቤቶች ሰራዊቶች እንቅፋት እንደሆኑ ነው የተናገሩት አቶ አርቢ። ከሁለት ሳምንት አስቀድሞ በድሬዳዋ ጎርፍ ሊከተል እንደሚችል በአስተዳደሩ መገናኛ ብዙሀንና በድምፅ ማጉያ ጭምር ቅስቀሳ ይደረግ እንደነበር ፖሊስ አስታውቋል። ሆኖም በአራት ቀን ውስጥ ሁለት ጊዜ በደረሰ አደጋ በአጠቃላይ የአስራሁለት ሰዎች ህይወት አልፏል። በተያያዘ ዜና በአስተዳደሩ መልካ ጀብዱ ቀበሌ በኢትዮ ጅቡቲ ምድር ባቡር ሰራተኞች ላይ በጣለ መብረቅ አንድ ሰው ሞቱ፣ አንድ ሰው ላይ የአካል ጉዳት መድረሱን የአስተዳደሩ ፖሊስ ኮሚሽን የለውጥ ስራዎችና ህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ገመቹካች አስታውቀዋል። የሞትና አካል ጉዳቱ መንስኤ መብረቅ መሆኑ በክህምና መረጋገጡ ነው ኮማንደሩ ያስታውቁ የአየር ንብረት ትንበያው ዝናቡ እስከ ግንቦት መጨረሻ ድረስ እንደሚቀጥል ያመለክታል፣ ያሉት ኮማንደሩ ህብረተሰቡም አስፈላጊውን ጥንቃቄ እንዲያደርግ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ወደ ተከታዩ ዘገባችን እንለፍ። በኮቪድ-19 የሚሰቃዩ ዘመዶቻቸውን የኦክሲጅን ቋት ለመሙላት ህንዳውያን በሚለፉበት በአሁኑ ሰዓት በቫይረስ በሚረግፉ ሰዎች ምክንያት ህንድ ኒው ደህሊ ውስጥ የሚገኙ ማቃጠያ ስፍራዎች በአስክሬን ተጨናንቀዋል። ህንድ ከቫይረሱ ጋር የገባችውን ትግል የሚያስቃኘውን የማርያማ ዲያሎን ዘገባ ሀብታቡን ስዩም ያሰማናል። የቀብር አስፈጻሚዎች ሬሳዎችን ለማቃጠል እየተሰናዱ የቤተሰብ አባላት ውዶቻቸውን ለመጨረሻ ጊዜ እየተሰናበቱ ነው። እስከ ትናንት ረቡዕ ድረስ ህንድ ውስጥ ኮቪድ-19 226 ሺህ ሰዎችን ገድለዋል። በቫይረሱ የተያዙ ሰዎች 26 ሚሊዮንን አልፈዋል። ቫይረሱ እየተስፋፋ ቢሆንም ያለው የኦክሲጅን አቅርቦት አነስተኛ ነው። አክሻይ የቤተሰቡ አባል በቫይረሱ ተጠቅቶበታል። እዚህ የተገኘሁት ለቤተሰቤ አባል የሚሆን ሲሊንደር በኦክሲጂን ለማስሞላት ነው። ከንጋቱ 11 ሰዓት ጀምሮ እዚህ ነበርኩ። ሰዎች እየተንገላቱ ቢሆንም እስካሁን ድረስ ምንም አልተደረገም። ብዙዎቹ ተስፋ ቆርጠው ቢመለሱም እኔ ግን በዚያ የሚያስፈልገውን እንደማገኝ ተስፋ አድርጌ ያለሁ። ሻናዋዝም በበኩሉ ያየውን እንግልት እንዲያጋራል። I've been waiting here since four in the morning yesterday. One night in a day. ከትናንት ሌሊት አስር ሰዓት ጀምሮ እየጠበቅኩ እገኛለሁ። አንድ ምሽትና ቀን አልፏል። ሀምሳ ያክል ሲሊንደሮች ይሰራጫሉ ብለውን ነበር። መቶ ሰነዶችን ተመልክተው ዘጠናውን ውድቅ አድርገዋል። አስሩን ብቻ ነው የተቀበሉት። የሚያስፈልጉት ሰነዶች የኮቪድ ምርመራ ወረቀት፣ የቅርብ ጊዜ ሐኪም ትእዛዝ እንዲሁም መታወቂያ ናቸው። ረቡዕ ዕለት የህንድ ከፍተኛ ፍርድ ቤት መንግሥት የደልሂ ሆስፒታሎች የሚፈልጉትን የኦክስጅን ፍላጎት እንዴት ማሟላት እንደሚችል እቅድ እንዲያስገባ አዟል። አንድ ከፍተኛ የሳይንስ አማካሪ የአሁኑ ከተገታ በኋላ ከዚህም የባሰ የቫይረስ ስርጭት ማዕበል ሊመጣ እንደሚችል የህንድን መንግሥት አስጠንቅቀዋል። አማካሪው ኬቪጄ ራግሃቫን ይህንን ይላሉ። እንደ ቫይረሱ ስርጭት ከፍተኛነት ሶስተኛው ምዕራፍ አይቀሬ ነው። በየትኛው ወቅት ሊከሰት እንደሚችል ግን ግልጽ አይደለም። ጭማሪ ያሳያል በሚል ተስፋ እናደርጋለን። ለአዲሱ ማዕበል መዘጋጀት አለብን። ሰዎች ለክትባት እየተሰለፉ በሚገኙበት በአሁኑ ሰዓት 1.4 ቢሊየን ዜጎች የሚኖሩባት ህንድ መከተብ የቻለችው 160 ሚሊዮኑን ብቻ ነው። የክትባቱን ሂደት ለማሳደግ የተወሰዱ እርምጃዎች በአቅርቦት ችግር ምክንያት ተስተጓጉሏል። ወደ ተከታዩ ዘገባችን እንለፍ። ስደተኞችና ፍልሰተኞች በሀገሮቻቸው ከሚገጥሟቸው ግጭቶች፣ ወከባዎች፣ የኢኮኖሚ ችግር ሸሽተው በማዕከላዊ ሜዲተራንያን ባህር በኩል ወደ አውሮፓ ለመግባት በሚያደርጉት ጥረት የሚሞቱት ሰዎች ብዛት እየጨመረ እንደሄደ የተባበሩት መንግስታት ድርጅት አገልግሎቶች እየገለጹ መሆኑን ሊሳሽ ላይን ከጄኔቫ በላከችው ዘገባ ገልጻለች። አዳነች ፍሳሀየ ታቀርበዋለች። ካለፈው ጥር ወር አንስቶ አደገኛ በሆነው የማዕከላዊ ሜዲትራኒያን ባህር መስመር በኩል አውሮፓ ለመግባት በሚያደርጉት ጥረት ቢያንስ አምስት መቶ የሚሆኑ ሰዎች ሕይወታቸውን እንዳጡ የተባበሩት መንግስታት ድርጅት አገልግሎት ጠቁመዋል። ባለፈው ዓመት በዚሁ ጊዜ ወደ አውሮፓ ለመግባት ባደረጉት ጥረት አንድ መቶ ሀምሳ ሰዎች ነበር የሞቱት። አንድ መቶ ሰላሳ የሚሆኑት ባለፈው ወር በሊቢያ የባህር ጠረፍ ላይ በደረሰ የመርከብ አደጋ ሕይወታቸው አልፏል። ሰዎቹ ለኅልፈት የተዳረጉት በባህሩ የነበሩት የመድህን መርከቦች አድኑን ለሚለው ጥሪያቸው ምላሽ ባለመስጠታቸው ነው ሲል ዓለም አቀፍ የፍልሰተኞች ድርጅት አስገንዝቧል። የተባበሩት መንግስታቱ የፍልሰተኞች አገልግሎት ቃል አቀባይ ካሎታ ሳሚ ጥሩነቱ በቅርቡ በከባድ ሁኔታ ይጓዙ የነበሩ 1500 የሚሆኑ ሰዎች ያሰሙት የአድኑን ጥሪ ምላሽ እንዳገኘ ተናግረዋል። የኢጣሊያ የጠረፍ ጥበቃ ክፍል ከአንድ ሺህ በላይ የሚሆኑ ፍልሰተኞችን ከአደጋ በማትረፉ ባለፈው ቅዳሜ ትራፓኒ በተባለው የሲሲሊ ወደብ ለመግባት እንደቻሉ ታውቋል። የባህር ጥበቃ የተባለው መንግስታዊ ያልሆነ ድርጅት ባለፈው ማክሰኞ 450 ሌሎች ስደተኞችን እና ፍልሰተኞችን ሲያድን በአይናቸው ማየታቸውን ቃል አቀባይዋ ተናግረዋል። አብዛኞቹ ከሊቢያ በደካማ ጀልባዎች የተነሱ እንደሆነ እና በተደጋጋሚ የአድኑን ጥሪ ሲያቀርቡ እንደነበረ ካርሎታ ሳሚ ጠቁመዋል። የተወሰኑ ከእድሜ በታች የሆኑ ልጆች እንዳሏቸው ብዙዎቹ ደግሞ ብቻቸውን መሆናቸውን ለማስተዋል ችለናል አብዛኞቹ ከማሊ ከሳህል ምዕራብ አፍሪካ ከኤርትራና ከሰሜን አፍሪካ ናቸው ብዙዎቹ ባህርን አቋርጠው የሚመጡት ሰዎች ከስደተኛ አምራች ሀገሮች ናቸው ብዙዎቹ የሳህል ቀጠናን ከመሳሰሉት ጦርነትና ግጭት ካለባቸው ሀገሮች የገቡ ናቸው ሌሎች ብዙዎች ደግሞ ከወከባዎች ለማምለጥ የሸሹ ሲሆኑ እንደ ዕቃ ከአንዱ ወደ ሌላው ይተላልፋሉ ይሸጣሉ ብለዋል ቃል አቀባይዋ። ካለፈው ጥር ወር አንስቶ ኢጣሊያ የገቡ ስደተኞችና ፍልሰተኞች ከአስር ሺህ አራት መቶ በላይ መድረሳቸውን ባለፈው ዓመት በዚሁ ጊዜ ከነበረው ጋር ሲወዳደር ከ170 ከመቶ በላይ እየጨመረ መሆኑን ቃል አቀባይ ሳሚ አክለዋል። የተባበሩት መንግሥታት ድርጅት የስደተኞች አገልግሎትና አጋሮቹ ስደተኞቹ ሲደርሱ የሚያስፈልጋቸውን እርዳታ ለማድረግ እና ጥገኝነት የሚጠይቁ ሰዎችን የሚያስተናግደውን ክፍል ለማገዝ ከኢጣሊያ መንግስት ጋር እየሰሩ መሆናቸውን ቃል አቀባይ ዋሳሚ ገልጸዋል። ጋር ስ ካለፉት ጥቂት ቀናት በፊት ብዙ የቃለ ምስክርነት መረጃዎችን ሰብስበናል። ከእድሜ በታች የሆኑ ልጆች ለሰብአዊ መብት ምንም አይነት አክብሮት በሌለበት ሁኔታ በሊቢያ ስለገጠማቸው እስራትና የጭካኔ ተግባር ተርከዋል። ሌሎች ከሞት የተረፉት ደግሞ በአይምሮ ሕመምና በሌሎች በሽታዎች እየተሰቃዩ ናቸው። ዓለም አቀፍ ማህበረሰብ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለሚሞክሩት ስደተኞችና ፍልሰተኞች እንክብካቤውን እንዲያጠናክርና አደገኛ ከሆነው ጉዞ የተሻለ አማራጭ በማቅረብ በኩል ጥረት እንዲያደርግ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጥሪ አቅርቧል። ሀገራት የሰብአዊ ረድኤት መስመርን መልሶ የማስፈርንና ቤተሰብ ማገናኘትን በሚመለከት የህጋዊ መንገዶችን ይዘት እንዲያሰፋ የስደተኞቹ አገልግሎት ጥሪ አድርጓል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ከኢራን ጋር ወደሚደረገው የኒውክሌር ስምምነት በመመለሷ ስምምነቱን ውጤታማና በተሟላ መንገድ ተግባራዊ የሚደረግበትን መንገድ የመሻቱ ድርድር ቀጥሏል። ታዛቢዎች እንደሚሉት ኢራን በምትኩ ካሽ መደመዳት የአሜሪካው ማዕቀብ ጨርሶ መገላገል የምትፈልግ እንኳን ቢሆን በመካከለኛው ምስራቅ ያለው የኒውክሌር መስፋፋት በቸልታ ሊታይ የሚገባው ሳይሆን መፈታት ያለበት ጉዳይ ነው። ይሁን እንጂ የቪኦኤ ዘጋቢ ዴል ጋብላክ ከአማን እንደዘገበው ከሆነ በክልሉ በስፋት ተሰራጭተው የሚገኙት በኢራን የሚደገፉ የሺያ ሚሊሻዎችና ሚሳይሎች ጉዳይም እልባት ማግኘት ያለበት መሆኑን ተንታኞች ያሳስባሉ። የጋልቫክን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ዴቪድ ሼንከር በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ተመራማሪ ሲሆኑ በትራምፕ አስተዳደር ደግሞ የመካከለኛው ምስራቅ ፖሊሲ አማካሪ ነበሩ። እሳቸውና ሌሎች ታዛቢዎች እንደሚሉት ኢራን ከተጣሉባት ማዕቀቦች ለመገላገል እጅግ በጣም ትፈልጋለች። ወደ ኒውክሌር ስምምነቱ ከመመለስ በፊትም በቅድሚያ ሁሉም ማዕቀቦች እንዲነሱም ትጠይቃለች። ይሁን እንጂ ሼንከር ድርድሩንም ሆነ የኢራንን እኩይ ባህሪና በወኪሎቿም አማካይነት በክልሉ ከምታካሂደው ያልተገባ ድርጊት እንድትቆጠብ ለማድረግ ዩናይትድ ስቴትስ ይህን አጋጣሚ መጠቀም አለባት ይላሉ። እንዲህ ብለዋል። ከማዕቀቦቹ በቂ የሆነው ክፍል ቢነሳ ለኢራናውያኑ በሌሎች ዋና ዋና ጉዳዮች እንዲነጋገሩ የማያስችላቸው ምንም ምክንያት አይኖርም። እነሱም ሚሳኤሎችንና መካከለኛውን ምስራቅ በማተራመስ ላይ የሚገኙትን በኢራን የሚደገፉ የሺያ ሚሊሻዎችን የሚመለከቱ ናቸው። ከኢራቅ አንስቶ እስከ የመን ከዚያም እስከ ሱሪያ፣ ሊባኖስ ድረስ ኢራን የምታደርገው ነገር ድርድሩን አስመልክቶ አሸናፊ ሆኗ ለመውጣት በባይደን አስተዳደር ላይ የሚደረገው ግፊት እንዲጨምር ዘመቻ ማካሄድ ነው። ሼንከር አያይዘውም በቅርቡ ኢራቅ ውስጥ በአሜሪካ ወታደራዊ የጦር ሰፈር ላይ የተቃጣውን ሙከራና እንዲሁም የመን ውስጥ በሚገኙት የሁቲ አማጽያን አማካኝነት ወደ ሳውዲ አረቢያ የሚደረገውን የድሮን ጥቃት ጠቅሰዋል። ምንም እንኳ የባይደን አስተዳደር ሁቲዎችን ከተፈረጁበት የሽብርተኝነት ቡድን ዝርዝር ውስጥ ነጻ ቢያወጣቸውም፣ የኢራን ፈጣን ጀልባዎች በባሕረ ሰላጤው በሚገኙት የአሜሪካ ባህር ኃይል መርከቦችን መተናኮላቸውን ቀጥለዋል። ይሁን እንጂ የዓለም አቀፉ የፋይናንሻል ታይምስ ኤዲተር ዴቪድ ጋርድነር በአንድ የኮሎምቢያ ዩኒቨርሲቲ ዓለም አቀፍ ተቋም መድረክ ላይ እንደተናገሩት እሳቸው እየተመለከቱት ያሉት በማዕቀቡ የተሽመደመደችውን ደካማዋን ኢራንን ነው፤ በክልሉ እንደ ልቧ ማወክ አለመቻለዋንና ባለፈው ዓመትም የወታደራዊ ስትራቴጂስት መኮንኗ ጀኔራል ቃሲም ሶሌማኒ በአሜሪካ የአየር ኃይል ጥቃት የተገደሉባት መሆኑን ነው። ዴቪድ እንደሚሉት ኢራቅ ሶሪያና ሊባኖስ የወደቁ መንግስታት እንጂ አቅም ያላቸው ኃይለኞች አይደሉም። ኢራን ከሶሌይማኒ ሞት በኋላ ሁኔታዎችን ለማስተካከል እየታገለች ነው። በሚሊሻና በሚሳኤሎች ብቻ ትክክለኛውን አቅምና ኃይለኝነት መገንባት አይቻልም። ስለዚህ ማዕቀቦቹ እንዲነሱ መጣጣር እጅግ በጣም አስፈላጊ ናቸው። ስለተገደሉት የኢራን ጀነራልም ዴቪድ እንዲህ ብለዋል። የሱሌማኒ መገደል የተለያዩ ቡድኖችን ወደ አንድነት ለማምጣት ትልቅ እንቅፋት ፈጥረዋል። ወታደራዊ ጀኔራል የነበሩት ሱሌማኒን የሚተካ አንድም ሰው አልተገኘም። እሳቸው አረብኛ ይናገራሉ። ከኩርዶች ጋር ብቻ ሳይሆን ከሱኒዎች የአረብ መሪዎችም ጋር የግንኙነት ድልድይ ፈጥረው ነበር። የእሳቸው ድንገተኛ ሞት በመዋቅሩ ደካማ መሆኑን አመላክቷል። ይህም ሆኖ ግን የለንደኑ ዓለም አቀፍ የስትራቴጂክ ጥናት ተቋም እንደሚለው የቅርብ ጊዜ የሳተላይት ምስሎች እንደሚያሳዩት በደቡባዊ የኢራን ግዛት ውስጥ የተተከሉት ሰባት አዳዲስ ሚሳይሎች ለሳውዲ አረቢያና ባህሬን ውስጥ ለሚገኙ ወታደራዊ የአየር ኃይል ማረፊያዎች ትልቅ አደጋ ደቅነዋል። ሌሎች በኢራን የሚደገፉ ሚሊሻዎችም ኢራቅና ሶሪያን በሚያገናኙት ስትራቴጂክ አካባቢዎች የእስላማዊ መንግስት ታጣቂዎች ሰዎች ሽንፈትን ተከትለው ለመጠናከር እየሞከሩ ነው። ዘጋቢዎቻችንን እናመሰግናለን። አድማጮች አሁን መጪውን ምርጫ የተመለከቱ ዘገባዎችን የምናስደምጥበት ሰዓት ላይ ደርሰናል። ኢትዮጵያ በሚቀጥለው ግንቦት ወር ልታካሂደው ባቀደችው ምርጫ ለመምረጥ እንዲሁም ላለመመረጥ ያቀዱ የማህበረሰብ ክፍል አባላት መኖራቸውን ከአምቦ ከተማ የተለያዩ ስፍራዎች ተዘዋውሮ ያነጋገረው ዘጋቢያችን ናኮር መልካ አስተያየቶቹን ልኮልናል። ለመምረጥ ካርድ ወስደናል። ይበጀናል ሊሆነናል ላልነው የፖለቲካ ድርጅት ድምዛችንን እንሰጣለን ያሉ እንዳሉ ሁሉ ለመራጭነት የሚያበቃቸውን ካርድ እንዳልወሰዱ የገለጹም አሉ። የማይመርጡበትን ምክንያት ሲያስረዱ ደግሞ በአምቦም ሆነ እንደ ክልሉ ሌሎች አማራጭ ተፎካካሪ ፖለቲካ ፓርቲዎች በምርጫው አለመሳተፍና ሌሎች ምክንያቶችንም ገልጸዋል። የሕዝብ አስተያየቶቹ እንደሚከተለው ይቀርባሉ። ትግስት በሻ እባላለሁ። የምኖረው አንቦ ከተማ ነው። ምርጫ ካርድ እስካሁን አልወሰድኩም፣ ግን ይወስዳለው መርጠው መልካም እንዲውልልኝ ነው። ለልጆቼ ለትውልድ ኢትዮጵያ ለምትባለው ምድር መልካም ስለምመኝ መርጣለሁ። የምመርጠውም ደግሞ እንግዲህ እግዚአብሔር በልብ ያስቀመጠው ነው። ለሁሉም ነገር እግዚአብሔር መልካም እንዲያደርግልን እንጸላ ያለንኛ እንደሰው ልጆች ትምህርት ጨርሰው በየ ድንጋይ ላይ ተቀምጠው ነው ያሉት። እነሱ የስራ በር ተከፍቶላቸው ወጥተው መግባት እንዲችሉ ከቤተሰቦቻቸው ግም እንዲወጡ ምድራችን ደግሞ እንድትባረክ እግዚአብሔር ያለልን ሁሉ ነገር እንዲሆንልን በቃ በረከታችንን እንድንበላ እንፈልጋለን። ምኞታችንም እሱ ነው። አሁን የምትመርጭው ፓርቲ አንቺ ያልሽውን ነገር ለምሳሌ የልጆችን ስራ አጥነት ይፈታል ብለሽ ታስቢያለሽ? እንግዲህ ያው ይፈታል ብለን ነው ሰው እንጂ ማ ሰው መቼም ታይቶ አይመረመርም እኮ ገና ያው ያደርግልናል ብለን ተስፋችን ያው እግዚአብሔርን እኛ ስናምን እኮ በእምነት ነው። ስለዚህ ይህም ዛሬ የምንመርጠውም ነገ እንደሚያደርግልን አምነን እንጂ ሰውማ በምን ይታወቃል? ስሜን መግለጽ አልፈልግም። መግለጽ ማልፈልግበት ምክንያት ደግሞ እኔ የትኛውን ፓርቲ ደጋፊና ተቃዋሚ አይደለሁም፣ ግን ለሚሰራ ፓርቲ ነው ድጋፍ የምሰጠው። ያ ማለት ግን በደግፈውም አንድ ፓርቲ ብቻ ስለሆነ ለመምረጥ አልወጣም። ምክንያቱም በደግፎ እሱ ነው እሱ ብቻ ነው እሱ ብቻ በተወዳዳሪ በሆነበት ምርጫ ነው ሊባል አይችልም። ከሌሎች ፓርቲ ጋር በሚኖርበት ጊዜ የኔ ፓርቲ እንዲያልፍልኝ ድጋፍ ለማድረግ ስል ወጣለሁ። ነገር ግን ያው አንድ ፓርቲ ባለበት ድካም ነው የሚሆነው ማለት ነው ውጤቱ። ከዚያ አኳያ ብዙም ለመላ ለመምረጥ ተገድጃ ያለው ማለት ነው። አሁን ምን ቢሟላ ይመርጡ ነበር? የተለያዩ ተቃዋሚ ፓርቲዎች በክልሉ ተቀባይነት ያላቸው መሆን ይችል የነበረው አሁን አንወዳደርም ብለው ከምርጫው ራሳቸውን ያገለሉት ማለት ነው መንግስትን ያገለላቸው የሚል እምነት የለኝም ራሳቸውን ነው ያገለሉት ነገር ግን ራሳቸውን ከሚያገሉ በምርጫው ላይ ቀርበው ቢወዳደሩና ከዛም በኋላ የነበራቸውን ቅራኔ ወይ አልፈው እነኛ ታስሩብን የሚሉትን ሊያስፈቱ የሚችሉበት ኦፖርቹኒቲ ይኖራቸው ላ ነበር ሌላ ሰው በመወከል ምክንያቱ አንድ ፓርቲ በአንድ ሰው ላይ ተንጠልጥሎ አይደለም፣ ፓርቲ ሆኖ መቀጠል የሚችለው ሰው እኮ ሊሞት ይችላል፣ ሊታመም ይችላል። ስለዚህ ፓርቲው ብዙ የተማሩ ሰዎች አሉት። ስለዚህ በእነኛ ሰዎች ቦታውን ውክልና ሰጥቶ ተወዳድሮ ቢል ይህን ምርጫ ምርጫ ሊያደርገው ይችል ነበር። ስለዚህ ይህን ባለማድረጉ ምርጫ ለመባልም የተሟላ ነው ማለት አይቻልም። እኔ አልመርጥም ስሜ እባላለሁ እዚሁ አምቦ ከተማ ተወልጄ ነው ያደኩት። በምኖርበት አካባቢ ካርድ ስላለኝ ድምፅ ትልቅ ዋጋ እንዳለው አውቃለሁ። ወደፊት ሀገራችንን የሚመራን ሰው በራሴ ድምፅ ይጠቅመኛል፣ ይበጀኛል፣ ለሀገር ሊሰራል የሚለውን ሰው መምረጥ ያው የምርጫ ካርዱ ስለሆነ እዛ እመርጣለሁ ይበጀኛል። ስብን ለምሳሌ ለምን አገሪቷ አሁን ያለችበትን ኮንዲሽን ይቀርፋል የሚለውን በአብዛኛው የሚስተዋሉ ወጣቶችን የስራ እድል ፈጠራ የሚያመቻች፣ ወጣቶች ወደ ስራ የሚከት፣ አሁን ያለችበትን ወቅታዊ ሁኔታ የሚያስተካክልና ወደ ሰላም የሚመልስ መሪ ወይም ደግሞ የፖለቲካ ፓርቲ ለመምረጥ አሁን ካለው ከገዢው መንግስት ውጭ ሌላ ተፎካካሪ ፖለቲካ ፓርቲዎች የሉም፣ የሚል ስፔሻሊ በኦሮሚያን ወክለው የሚንቀሳቀሱ የፖለቲካ ፓርቲዎች የራሳቸውን ከምርጫ ያገልሉዋሉ። ይሄ መንግስትን የሚመለከተው ይመስለኛል። ምክንያቱም ወደ ምርጫ መወዳደር መቻል አለበት። ለእሱም ያው ተፎካክሮ ተወዳድሮ ሲመረጥ ነው ጥሩ መመለስ መቻል አለባቸው። ከሌሉ ግን እንዳሉ ነው የማውቀው። የምርጫ ቀስቀሳዎችን እከታተላለሁ። ቁጥራቸው አነስተኛ ቢሆንም በሙሉ በሙሉ ግን ከምርጫው ሁሉም አግልለዋል የሚል እንትን የለኝም። ምክንያቱም የምርጫ ክርክሮች ላይ ምርጫ ዘመቻ ክርክሮች ላይ በተለያዩ ሚዲያዎች ላይ ሀሳባቸውን ለህዝብ ሲያስተዋውቁ እየሰማሁ ስለሆነ ማለት ነው። እኔ ስሜ ናወልቃበታ ይባላል። የዚህ ሀገር ተወላጅ ነኝ። የምርጫ ካርድ አልወሰድኩኝም ያልወሰድኩበት ምክንያት ደግሞ የህዝቡ ፍላጎት የታፈነ ነገር ስላለው ያ መናገር ነው። ፍላጎቱ ማለት ነው። ህዝቡ ያ ከህዝቡ አንድ ስለሆንኩ ለዛ ነው ምርጫ ካርዱን ያልወሰድኩበት ምክንያቱ ማለት ነው። ታፈን የምትለው ነገር ምንድን ነው? ምንስ ቢሆን የተሻለ ይሆናል? ሌላ ነገር ስ በቃ ሀገሪቷ ያለችው ስለ ሰላም ጉዳይ ራሱ የሚያሳስብ ጉዳይ ውስጥ ነው ያለው። ህዝቡ ትክክለኛ ምርጫ አለም የሚል ግምትም የለኝም ሀሳብም የለኝም። ያለውን ችግር ለመቅረፍ ምርጫ አስፈላጊ ነው ብላ ታስበ ወይ አታምንም? ይህን ጉዳይ ለመፍታት ያው በበርጩማ ዙሪያ መወያየት አለባቸው። ሀሳብ መሰጠት አለበት። ይህ በግፊያ የሚካሄደው ምርጫ መልስ ይሆናል ብዬ አልገምተም፣ እንደራሴ ማለት ነው። ግን ቢቻል የትኛውም የፖለቲካ አካል ተወያይቶ መልስ ይሆናል የተባለው ነገር ካሌለ በስተቀር ጉልበት ያለው ነው ያው ምርጫ የሚያደርገው ማለት ነው። እንደ ራሴ ነው የምለው። ጣይቱ ድባ እባላለሁ። ያም ከተማ ነዋሪ ነኝ። እኔ እንደ ማንኛም ሰው መምረጥ ፈልጋለሁ በቃ የሚያስተዳድር መንግስት መምራት ፈልጋለሁ። በጥሩ ሁኔታ ለደሃ አለ አደለ ሚያዝም ሚያዘም እና እኩል የሚያስተዳድር መንግስት ማለት ነው። ለኑሮም ለምንም አለ አይደል እንደዛ ሰላም የሚያመጣ መንግስት፣ ኢኮኖሚ የሚያስተካክል መንግስት። ለዛ ለዛ ነው መምራት የምፈልገው ማለት ነው። ስም ገመች ቱሉሳ ካርድ አለሰርኩ የዘንድሮ ምርጫ ላይ አልሳተፍም። ምክንያቱም ምንም አይነት የፖለቲካ ፓርቲ አባልም ስላልሆንኩና ሲቀጥልም ደግሞ የመምረጥም ፍላጎትም ስላሌለኝ ለምንድን ነው ፍላጎት የሌለ ብዙም አለለ ምርጫ ላይ ከዚህም በፊትም አሁንም ለወደፊቱ ምንም የሚታይ ነገር ስለሌለ ለስዛሉ ማለ ከለጡ ጋር ሲሆን፣ እኔ የግል አቋሚ የግል ፍላጎት ይስላል እኔ የምመርጥበት ምክንያት አሁን ሀገራችን ላይ ያለው የፖለቲካ ቀውስ እንዲፈታ ፈልጋለሁ። እናም ደግሞ መምረጥ ስላለብኝ ይመርጣለሁ። ይሆናኛል ይሆናል። ለሀገሪቱ ይጠቅማል ብዬ የማስበውን ደግሞ ለመምረጥ ዝግጁ ነኝ። ሌላ የፖለቲካ ፓርቲዎች ቢኖሩ ደስ ይል ነበር። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው። እየተከታተላችሁ ያላችሁት በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን ለሞባይል ስልኮቻችሁ ታብሌቶች ና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በቅርቡ በፌስቡክና በቀድሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ላይ የተወሰነ ውሳኔ ሌሎች የዓለም መሪዎች የማህበራዊ ትስስር ገጾችን ለመጠቀም በሂደት እየወጡ ባሉ ህጎች መመራት እንዳለባቸው የሚያመላክት ሆኗል። ዘገባው የቲና ቴርነህ ነው ስመኝሽ የቆየ ታቀርበዋለች። ፌስቡክን በበላይነት የሚቆጣጠሩትና በከፊል ገለልተኛ የሆኑት የቦርድ አባላት በፕሬዝዳንት ዶናልድ ትራምፕ ላይ ያሳለፉት ውሳኔ ፌስቡክን ለሚጠቀሙ የዓለም መሪዎችና ሌሎች ከፍተኛ ኃላፊነት ላይ ያሉ ሰዎችም መልእክት የሚያስተላልፍ መሆኑን የፌስቡክ ቦርድ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ይናገራሉ። ሁሉም የፌስቡክ ተጠቃሚዎች ላይ ተፈጻሚ የሆነው ህግ ተጽዕኖ ፈጣሪ የሆኑ ሰዎች ላይም ተፈጻሚ ይሆናል። ተጽዕኖ ፈጣሪዎች በሌላ የተለየ ህግ መታየት የለባቸውም። ሆኖም በፕሬዝዳንት ትራምፕ ላይ የተላለፈው ውሳኔ እነዚህ ህጎች ምንድናቸው? መልክታቸውን መልእክታቸውን በፌስቡክ ማስተላለፍ ለሚፈልጉ መሪዎችስ ምን ትርጉም ይሰጣል፣ የሚል ጥያቄ አጭሯል። ቴክኖሎጂ በበይነ መረብ አማካኝነት የሚደረግ የመናገር ነጻነት ላይ ያለውን ኃይልም በክፉ አይን እንዲታይ አድርጓል። ከጋዜጠኞች የመብት አቀንቃኞችና ጠበቆች የተዋቀረው የፌስቡክ ቦርድ በዚህ ሳምንት እንዳስታወቀው ባሳለፍነው ጥር ላይ በዩናይትድ ስቴትስ ምክር ቤት ላይ ጥቃት መድረሱን ተከትሎ ግዙፉ የማህበራዊ ትስስር ሚዲያ የፕሬዝዳንት ዶናልድ ትራምፕን ገጽ ማገዱ ትክክለኛ ውሳኔ ነበር ብሏል። ቦርዱ በተጨማሪ በቀጣይ የትራምፕን ገጽ ዕጣ ፈንታ ለመወሰን የስድስት ወር ጊዜ የሰጠ ሲሆን ፌስቡክ የቦርዱን ውሳኔ በጥንቃቄ እንደሚያጠናው ተናግሯል። የዲሞክራሲና የቴክኖሎጂ ማዕከል ዳይሬክተር የሆኑት ኤማ ላውንሶ በጉዳዩ ላይ እንዲህ ይላሉ። ፌስቡክ ትራምፕን የማገድ ውሳኔውን ለበላይነት ለሚቆጣጠረው ቦርድ ሊተውለት የፈለገ ይመስላል። ቦርዱ ደግሞ መልሶ ለፌስቡክ፣ አይ ይህ የእናንተ ችግር ነው፣ ፖሊሲያችሁን በግልጽ አስቀምጡና እነዛን ፖሊሲዎች ይጻረራል ወይም አይጻረርም ብላችሁ ውሳኔያችሁን ስጡ ብሎ መለሰላቸው። ላውንሶ እንደሚሉት ቦርዱ በመናገር ነጻነትና ሰዎችን ከጥቃት በመጠበቅ መሀል ውስብስብ በሆነው ጉዳይ ላይ ብዙ ታግሏል። ዓለም አቀፉ የሰብአዊ መብት ህግ ለሰዎች የመናገር ነጻነት መብት ጥበቃ ያደርጋል። ነገር ግን አንዳንድ ንግግሮች ደግሞ ዓለምን ለሁከትና በጥብጥ እንደሚዳርጉም ይታወቃል። የፌስቡክ ቦርድ ያሳለፈው ውሳኔ በዩናይትድ ስቴትስ ህግ አውጪዎች መሀል የተደበላለቀ ስሜት ፈጥሯል። ወግ አጥባቂዎቹ ትራምፕ ከፌስቡክ ውጪ መደረጋቸውን ሲኮንኑ፣ ሌሎች በቋሚነት ሊታገዱ ይገባ ነበር ይላሉ። ትራምፕ በውሳኔው ላይ አስተያየታቸውን ባይሰጡም ሮብለት በአዲሱ ድረ ገጻቸው አማካኝነት የቴክኖሎጂ ኩባንያዎችን ነቅፈዋል። የዓለም መሪዎች በፌስቡክ ገጾቻቸው ላይ የሚያስተላልፏቸው መልእክቶች ምንም ያክል አወዛጋቢ ወይም የተሳሳቱ ቢሆኑ ባላቸው የፖለቲካ አቋም ምክንያት ብቻ ተፈላጊ ዜና አድርጎ መቁጠር መቀየር ያለበት ጉዳይ እንደሆነ የፌስቡክ ቦርድ በዋናነት አጽንዖት ሰጥቶ መናገሩን የቦርዱ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ያስረዳሉ። ይሄ ተፈላጊ ዜና የመሆን ጉዳይ ወይም አንድ ጽሑፍ ፌስቡክ ላይ ለመቀመጡ ተፈላጊ ዜና መሆኑ ብቻ እንደ ምክንያት በመቅረቡ ጉዳይ ላይ እኛ እያልን ያለነው ሚዛናዊነት ይኑር ከተባለ በዋናነት ቅድሚያ መሰጠት ያለበት የሰዎችን ደህንነት መጠበቅ ላይ ነው። ጥላቻና ጽንፈኝነትን ለማጥፋት የተቋቋመው ዓለም አቀፍ እንቅስቃሴ ፕሬዚዳንት ዌንዲ ቪያም ለዓለም መሪዎች የተለየ አካሄድ መኖር የለበትም ይላሉ። በዓለማችን ላይ ያሉ አብዛኞቹ ፖለቲከኞች የተለያዩ ህጎችን አይፈልጉም። ምክንያቱም ዓላማቸው ዴሞክራሲን ማሳነስ ወይም አንድን ማህበረሰብ መጥፎ አድርጎ ማቅረብ አይደለም። ቪያ አክለው የፌስቡክ ቦርድ ያሳለፈው ውሳኔ ጠንካራ ህግ ለማውጣት ወደፊት አንድ እርምጃ የሚያራምድ ነው ይላሉ። በተለይ ፌስቡክ ያልዳበረ ዲሞክራሲ ባለባቸው ሀገራት ውስጥም የሚንቀሳቀስ እንደመሆኑ መጠን ህጉ በጣም አስፈላጊ ነው። በፖሊሲያቸው ዙሪያ የተሰጡትን ምክሮች በደንብ አጢነው ሊያያቸው ይገባል። የእኛን ድርጅት ጨምሮ በርካታ የሲቪክ ማህበራት ለረዥም ጊዜ ስንናገር የነበረውም ይህንኑ ነው። ነገር ግን ሰሚ ባለማግኘታችን ሰዎች ሞተዋል፣ ዴሞክራሲ ተጎድቷል። እሴቶቻችን ብለው ባስቀመጧቸው መመሪያዎች መሰረት መስራት አለባቸው። አሁን ኳሱ ተንከባሎ ተመልሶ በፌስቡክ መሬት ላይ ሆኗል። የፖለቲካ አመራሮች ተጽዕኖ ፈጣሪዎች እና በዓለም ዙሪያ ያሉ 2.8 ቢሊዮን ተጠቃሚዎች የማህበራዊ ትስስር ሚዲያው ለውጦች ያደርግ እንደሆን ለማየት እየጠበቁ ነው። በቲና ትርነህ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ወደ ተከታዩ መሰናዶ እንለፍ። ወጣት መቅደስ ኃይሌ በቴክሳስ ሂውስተን ከተማ ነዋሪ ናት። እንደ አብዛኛው ሰው ሁሉ እሷም እንዲሁ በኮቪድ-19 ወረርሽኝ የተነሳ ከአንድ ዓመት በላይ ለሆነ ጊዜ በቤት ውስጥ ተገድበው ከቆዩ ወጣቶች መካከል ናት። ይህንን አስጨናቂ ጊዜ አስደሳችና ውጤታማ ለማድረግ ክሎይ ግሬይ ከተባለች አፍሪካዊት አሜሪካዊት ጓደኛዋ ጋር በመሆን በድረገጽ ላይ የሚካሄድ ኤምኤንሲ ሙቪ ክለብ የውይይት መድረክ ፈጥረዋል። ውይይቱ በአሜሪካ ውስጥ በጥቁር አሜሪካውያን የተሰሩ የሚወጡ አዳዲስ ፊልሞችን በቡድን ሆኖ ማየትና መገምገም ነው። ታዋቂ የፊልም ባለሙያዎችንም ይጋብዛሉ። ይህ በአጭር ጊዜ ውስጥ በርካታ ተከታዮችን የፈጠረላቸው ከመሆኑም በላይ በኦስካር ሽልማት አሸናፊ የሆኑ የፊልም ባለሙያዎችን ሳይቀር በውይይታቸው ላይ እንዲገኙ አድርጓቸዋል። መቅደስን እንግዳ በማድረግ ደረጀ ደስታ አነጋግሯታል። ቀጥሎ ይቀርባል። መቅደስ ኃይሌ ተፈራ የምትኖረው ቴክሳስ ውስጥ ነው። ህጻናትን እና ቤተሰቦቻቸውን በሚንከባከብ ድርጅት ውስጥ የምትሰራ ሲሆን ሰላሳኛ ዓመቷን የያዘች ትውልደ ኢትዮጵያዊት አሜሪካዊት ናት። ፊልም ማየት ተወዳለች። ፊልም መስራትን እየጣረች ሲሆን የመጫወት ህልሙም እንዳላት ትገልጻለች። ለጥቁሮች ህይወትና ታሪክ ተቆርቋሪነቱ ስላላት የፊልም ፍቅሯንና አክቲቪስትነቷን አጣምራ ይዛዋለች። አሁን የሲኒማ ጥበብ ለመቅሰም ራሷን እያስተማረች ነው I'm still, you know, trying to decide if I want to go to grad school, but I am teaching myself filmmaking and I have የተወሰኑ የፊልም ትምህርቶችን ወስጃለሁ። ተመልሼ ወደ ኮሌጅ ለመግባት ድረምር ቀይን ለመስራት ግን እስካሁን አልወሰንኩም። አሁን ለጊዜው ራሴን ፊልም መስራት እያስተማርኩ ነው። የሰራሁትም አጭር ፊልም አለኝ። እስካሁን ምን ማድረግ እንደምፈልግ እያሰብኩ ነው። ካሜራውን መጠቀም ወይስ ታሪኩን መጻፍ ወይስ የፊልም አዘጋጅ መሆን ገና አልወሰንኩም። ገና አዲስ ዝንባሌ ስለሆነ ራሴን እያሰለጠንኩ ነው። ስለምትወዳቸው የፊልም አይነቶች ስታወራም ይህን ብላለች። የምወዳቸው የፊልም አይነቶች በጥቁሮች ዙሪያ የተሰሩ የፍቅር ወይም ሌሎች ድራማዎችን ነው። የጥቁሮችን ህይወት የሚያጋሩ ታሪኮች ደስ ይሉኛል። አይነቱ ድራማ ሚሆን፣ ኮሜዲ ሚሆን ግድ የለኝም። ብቻ የጥቁሮችን የትግል ታሪክ የሚያወሳ ሚሆን፣ በዚያ ዙሪያ የሚያጠነጥን ማንኛውም ፊልም ደስ ይለኛል። መቅደስ በጥቁሮች ታሪክና ህይወት ላይ ያጠነጠነ ፊልም በማየት ብቻ አልተወሰነችም። ከጓደኛዋ ጋር በመሆን አሜሪካ ውስጥ በሚሰሩ የጥቁር ፊልሞች ዙሪያ የሚወያይና በዚያም ውስጥ የጥቁሮችን ታሪክ በደል በደልና ገድል የሚያወሱ ትረካዎችን በባለቤትነት መልሶ የሚያስተጋባና የሚያወያይ ኤምኤንሲ ሙቪ ክለብ የተባለ ክለብ ፈጥረዋል። ስለ ክለቡ አፈጣጠር መቅደስ እንዲህ ትላለች። Club that my friend Chloe and I started around June last year due to the pandemic. We knew that we, we share a love with a lot of our friends. We were in the club, and we were in the club, and we were in the club. We were in the club, and we were in the ብዙ ሰዎችን አስተዋውቋል። ብዙ ሰዎችንም በድረገጽ ላይ ብቻ እንዲገቡና ብዙ እንዲሳተፉም አስገድዷል። ስለዚህ በድረገጽ ሰዎች ይበልጥ እንዲገናኙ የሚያስችል መድረክ መፍጠር ነበረብን። በማህበራዊ ሚዲያ ሰዎች በጋራ የሚገናኙበትን ብቻ ሳይሆን በጋራ አብረው የሚወያዩበትንም ነገር መፍጠር ነበረብን። ስለዚህ በባለፈው የሲኒማ ዓመት ውስጥ እጅግ የላቀ አድናቆትን ያገኙ ሰላሳ ፊልሞችን መረጥን። እነሱን በየቀኑ ትዊት ማድረግ ጀመርን። ትዊተርን በመጠቀም ለ30 ቀናት ስለ ተለያዩ ፊልሞች ማውራት ጀመርን። እነ መቅደስ ፊልሞቹን ዝርዝር በማቅረብና በማስተዋወቅና በመጋበዝ ብቻ አልተገደቡም። ስለ ፊልሞቹ ውይይት ማድረግና የተለየ ይዘት ያላቸው የጥቁር ፊልሞችንም መለየት ጀመሩ። የትኛውን ፊልም በየትኛው ወቅትና ቻናል ላይ ማየት እንደሚቻልም ማሳየትና መምራት ቻሉ። እነ መቅደስ የማህበራዊ ሚዲያው የሆነው ያልሆነውን ሲወራ የሚውልበት መድረክ ብቻ እንዳይሆን በማድረግ ቁም ነገር ሰሩበት። በኮቪድ ወቅት ተዘግተው የኖሩ ወጣቶችና የፊልም ተመልካቾችንም የተለየና አዲስ አማራጭ እንዲኖራቸው አደረጉ። የጥቁሮችን ዘርፈ ብዙ ታሪክ እንዲያውቁም መድረኩን አመቻቹ። And so we started, you know, creating ከዚያ በኋላ ከዚህ የተለቀና የላቀ ሌላ ነገር ማድረግ እንዳለብን ወሰንን። ስለዚህ የተለያዩ ምርጥ ፊልሞችን መምረጥና ማዘጋጀትም ጀመርን። እኛ ያየናቸውን እና ሌሎች እንዲያዩቸው የምናስባቸውን ፊልሞች ለ25 ቀናት መረጥንላቸው። በዚህ መካከል የገና በዓል መጣ። በአሜሪካ ከገና በዓላት ጋር የተያያዙ ብዙ ሲኒማዎች ይወጣሉ። እነዚህም ፊልሞች የ25 ቀናት የገና ወቅት ፊልሞች ይሏቸዋል። እኛ ደግሞ 25 የሚደርሱ የጥቁር አሜሪካውያንን የገና ፊልሞችን መረጥንና ዝርዝራቸውን አዘጋጀን። የትኞቹ ኔትፍሊክስ ላይ፣ የትኞቹ አማዞን ላይ የት የት ቻናል ላይ እንደሚገኙ እየጻፍን ማስተዋወቅ ጀመርን። በዚያ ላይ ለምሳሌ ለጥቁሮች ታሪክ ወር ወይም ብላክ ሂስትሪ መንስ ሀምሳ ቀናት የጥቁሮችን ታሪክ የሚዘክሩ ሀምሳ ፊልሞችን እንመርጥና እናዘጋጃለን። አዎ፣ መቅደስ እንዳለችው ቤሪ ጄንኪንስ በአሜሪካ እጅግ ተደናቂና ታዋቂ ከሆኑ የኦስካር ፊልሞች አሸናፊዎች መካከል አንዱ ነው። ሙንላይትን ጨምሮ በርካታ ፊልሞችን መርቶ ጽፎና አዘጋጅቶ ለሽልማት ከበቁ ጥቂት ጥቁር አሜሪካውያን መካከል አንዱ ነው። በአንዳንዱም ዘርፍ አሸንፎ ሲሸለም የመጀመሪያው ነው። የማህበራዊ ሚዲያ ትስስር አንዱ ጥቅሙ ማስተሳሰር ነውና የነ መቅደስ መረብ ታዋቂ ሰዎችንም ወደ እነሱ የውይይት መድረክ መጎተት ጀምሯል። በጥቁር ታሪኮች ዙሪያ የተሰሩ የዘጋቢ የፖለቲካ፣ የትምህርት፣ የጤና፣ ማህበራዊ አገልግሎት፣ የጀግኖች ጥቁሮችን ታሪክ፣ የተቃውሞ ሰልፎችንም እናዘጋጃለን። የሴቶችን የተቃውሞ ታሪክ የሚያወስቱን ደግሞ የመጋቢት ወር ሲመጣ ከሴት ዳይሬክተሮችና የፊልም ዳይሬክተሮች ጋር እንዲዘከሩበት የተለያዩ መረጃዎችንም እንሰጣለን። ስለዚህ የተለያዩ ፊልሞችን ዝርዝር እናዘጋጃለን፣ ሰዎች እንዲለዋወጣቸውም እናደርጋለን። በፊልሞቹም ዙሪያ ላይ ደግሞ የውይይት መድረክ ከፍተን ሰዎች እንዲነጋገሩበት፣ እንዲከራከሩበት፣ እንዲማማሩበት እናደርጋለን። እነዚህም የውይይት ክለብ አለን። የወሩን ፊልም ለይተን እናወጣና ልክ እንደ መጽሐፍ ክበብ ሰዎች በዚያ ዙሪያ እንዲነጋገሩ የፊልም ክለብ ብለን እናዘጋጃለን። ያንን በድረገጽ ላይ እናደርጋለን። በዚያ ላይ ደግሞ የፊልም አዘጋጆችንም ቃለ መጠየቅ እናደርግላቸዋለን። አንዳንዱን በገና በዓል ጊዜ እናደርጋለን። በዓመቱ ፍጻሜም እንዲህ አድርገናል። ባለፈው ጊዜ የኦስካር ሽልማት አሸናፊ ከሆኑት ሰዎች መካከል አንደኛው ሰው መካከላችን ተገኝቷል። ስለዚህ እነዚህን ሁሉ ያደረግነው ሰዎችን ለማገናኘት በፈጠርነው መድረክ አማካኝነት በአጋጣሚ ነው። ስለዚህ ሰዎች በየፊልም ምርጫቸው ሲገናኙ፣ እንደ ዝንባሌያቸው ሲነጋገሩ፣ ሀሳብ ሲለዋወጡ የሆነ አንድ ማህበረሰብ የፈጠርን ይመስለኛል። ቤሪ ጄንኪንስ ብቻ ሳይሆን ዲስ ክሪስመስ፣ ካሊፎርኒያ ላቭ እና ፍሌድ የመሳሰሉ ፊልሞች ዲሬክተር እንደ ፕሪስተን ዊትሞር የመሳሰሉት አዘጋጆችም ወደ ውይይቱ ተጋብዘው መገኘታቸውን መቅደስ ተናግራለች። ዓመት ባልሞላ ጊዜ ውስጥ በኢንስታግራም ትዊተር፣ እና ክለብ ሀውስ ውስጥ በአንድ የሲኒማ ዘርፍ ብቻ በሺዎች የሚቆጠሩ ተከታዮችን ማፍራት ትልቅ ነገር መሆኑን መቅደስ ገልጻለች። ዓላማቸው ምን እንደሆነ ስትናገርም እንዲህ ብላለች። ን ስ ሌት ሌት ዓላማችን ውስጥ ሶስት ነገሮች አሉ። አንደኛው ሰዎችን በሙያቸው ማክበር ነው። ታሪካቸውን ማክበር መዘከር ማለት ነው። ከካሜራው በፊት ከካሜራው በኋላ ያሉትን ሰዎች ማክበር ነው። ሌላው ታሪኮችን ማጉላት ነው። ምን እንደተፈጠረም መዘገብ ነው። ምናልባት አክቲቪስትነታችንም የሚመጣው ያን ጊዜ ይመስለኛል። ምክንያቱም ብዙ ሰዎች ስለ ፊልሙ እያወቁ በመጡ ቁጥር ብዙ ሰዎች ጉዳዩን ሊደግፉት ይችላሉ። ብዙ ሰዎች በደገፉት ቁጥር ብዙ እድሎች ይመጣሉ። ይህንን ይህንን ስናይ ገና ብዙ እቅድ እናደርጋለን። ይህ ክለባችን ገና አመት የሚሞላው በሰኔ ወር ነው። ገና የረጅም ጊዜ እቅድ አለን። ስለዚህ ሰዎችን አንድ ላይ አምጥቶ ማገናኘት የፊልምን ታሪክ እንዲጋሩ ለማድረግ ነው ሀሳባችን። አድማጮቻችን መቅደስ ኃይል የተፈራን እናመሰግናለን። ቀሪውን በድረገጻችንና የማህበራዊ ትስስር መድረኮቻችን ልታደምጡ ትችላላችሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ወደ ተከታዩ መሰናዶ ንለፍ። ሀምሳ ሰባት ዓመቷ ኬንያዊት ጆይስ ካጎ ልጅ መውለድ ባለመቻሏ ምክንያት ሶስት ጊዜ ትዳሯ ፈርሷል። ይህም ብቸኛ እንድትሆንና ሕይወትን ለማሸነፍ በብቸኝነት እንድትታገል አስገድዷታል። ጆይስ ልጅ መውለድ እንደ አንድ መመዘኛ በሚወሰድበት ማህበረሰብ ውስጥ ልጅ ከሌላቸው ብዙ ሴቶች መካከል አንዷ ናት። የሩድ ኤልመንድሮፕን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታኢካ ኬንያ ለሚገኘው የተሀድሶ ማዕከል ነው። ጆይስ ሶስት ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ችሏል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል። ለአራት ዓመታት ያክል በትዳር ውስጥ ነበርኩ ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል። እዚህ ምን ትሰሪያለሽ? ከአንቺ የምጠቀመው ምንም ነገር የለም ይለኛል። እንደ የትኛውም የዓለም ክፍል ልጅ ባለመውለድ እና መካን በመሆን የሚፈጠር የማህበረሰብ እፍረት በኬንያ በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማንዋ የኬንያ የማህፀን እና የፅንስ ማህበረሰብ አባል ናቸው። አር በማህበረሰባችን ውስጥ በአብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና፣ የእከሌ እናት ተብለሽ ትጠሪያለሽ። ባባ ይባልና፣ የእከሌና የእከሊት አባት። ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ። የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከአምስት ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል። ኬንያዊቷ ኤዲዝ ሀዳዛ እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሰባት አመተ ምሕረት ዌቲንግ ውምብ ትረስት የተሰኘ ተቋም መስርታ የኑ የኑሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች። የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበት እና የምታወሪበት ቦታ መፍጠር ነው። ያለ ምንም ፍርድና ብዬና እናዳመጥሻለን እንድታለቅሽም እንፈቅዳለን። ይህ ቦታ ነጻ የሆነ መታቀፍ ያለበት ነው እንላለን። ይሄ ቡድን ታዲያ በአምስት ዓመት ጊዜ ውስጥ አባላቶችን ከመቶ ወደ አስር ሺህ ያሳድጓል። እንደ ጆይስ ላሉ ሴቶችም ዌይቲንግ ወምብ ትረስት የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።